የኢትዮጵያን የንግድና ማዋዕለ ንዋይ አያያዝ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምፅ ገልጿል። ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ሕግ ማርቀቅ እንደሆነ የጠቆሙትን ኮሚሽነር አበበ አበባየሁን ሀብታሙ ስዩም አነጋግሯል። ቆይታቸው የሚጀምረው አቶ አበበ የአዲሱን የኢንቨስትመንት ሕግ ረቂቅ በጥቂቱ በሚያብራሩበት ነው። የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ ያሉትስ ዋና ዋና መለያ ሀሳቦች ምን ምናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጠጣነ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል፣ የውጭ ኖው ሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳብ ሳንችል ለረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ ውጭ ባለሀብቶች ብቻቸውን ኢንቨስት ሲያደርጉ ሁለት መቶ ሺ ዶላር በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ ሁለት መቶ ሺ ዶላር ኦልሬዲ ምሳሌ አስር ሚሊዮን ሀያ ሚሊዮን ዶላር ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ ሁለት መቶ ሺ ዶላር መጠየቅ አግባብነት የሌለውና ዓላማውም ይሄ ስላልሆነ የዚህ የሚኒሞም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንዳስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ ይህ አእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በትሊስ በግልጽ ተደንግጎ የነበረው የፓተንት በረ አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ ሀያ አራት የሚደርሰው ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥም መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው። እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለ ሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለ ሀብቶችን ማሸሸው አይካድም። ይሄን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩ። እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለ ሀብቶች ሟለ ኗያቸውን አስፈሰው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ፣ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደሰሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስታውለናል። ይህም በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋራ አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለብየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌደራል ፖሊስ ከሰላም ሚኒስትር ከመከላከያ ሚኒስትርም ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችል የሚለውም በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት ሀገሮቻችን ጋር አፋ ጀምረናል። እንግዲህ የተከበሩ አቶ አበበ በውጭ ሀገራት የሚኖሩ ኢትዮጵያን በሀገራቸው ላይ የተለያዩ የኢንቨስትመንት እንቅስቃሴዎች ውስጥ መሳተፍ ይፈልጋሉ። በዚያው ልክ ግን ወደ ሀገራችን ሂደን ለመስራት ስንሞክር ገርጋሪ አሰራሮች ይገጥሙናል በሚል ቅሬታቸውን በተደጋጋሚ ያሰማሉ። በአዲሱ የሕግ ረቂቅ ውስጥ ይህን ቅሬታ ለመመለስ የሚያስችሉ አማራጮችን ለማካተት ምን ያክል ጥረት ተደርጓል? ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ወይ የውጭ ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት በሚያደርጉበት ጊዜ የሚያጋጥሟቸው ችግሮች ውስጥ አንደኛው የመሬት አቅርቦት ችግር ነው እና የመሬት አቅርቦትን በተለይ በተመለከተ የኢንቨስትመንት አዋጃችን በክልሎች የመሬት ጥያቄ ለግብርና በሚቀርብበት ጊዜ፣ ለማኑፋክቸር በሚቀርብበት ጊዜ በምን ያህል ጊዜ መልስ መስጠት አለበት የሚለውን አት ሊስት ታይም ፍሬም እንዲቀመጥ ተደርጓል። ነገር ግን የኢትዮጵያን የኢንቨስትመንት ምቹነት የኢትዮጵያን ለንግድ ምቹነት በአንድ ጊዜ የምናረጋግጠው ሳይሆን በቀጣይነት በምንሰራቸው የሪፎርም ስራዎች አንዳንዴ ደግሞ በነገራችን ላይ የማይንድ ሴትም ለውጥ የሚያስፈልጋቸው ስራዎች አሉ። ያንም በጋራ የምንካከላቸውና በጋራ የምንፈታቸው ይሆናል ማለት ነው። ችግሮች አጋጠሙን የሚሉ ኢትዮጵያኖችም ሊሆን ይችላሉ፣ ትውልድ ኢትዮጵያኖች፣ የውጭ ባለ ሀብቶች፣ ሁሉም የሚያነሳቸው ችግሮችን እኛ እንገነዘባለን። ለዚህም ነው የኢንቨስትመንት ምቹነት የማሻሻል ስራ ለነገ የሚባል አይደለም ተብሎ አግሬሲቭ ይሰራ ያለው። አሁን አክቹዋሊ እንደ ኢትዮጵያ ኢንቨስትመንት ኮሚሽን በተደጋጋሚ የሚያጋጥመን ችግር የክልሎችን የኢንቨስትመንት ቢሮዎች በተመሳሳይ መልኩ ኦፕሬት አድረግ አለመቻላቸው ለእኛ እንቅፋት እየሆነ ኢንቨስትመንት ፍሰቱን እንቅፋት እየሆነ ስለነበረ ከክልል ኢንቨስትመንት ቢሮዎች ጋር የተጠናከረ ቅንጅት እየሰራ ነው ከዛም ባለፈ የነሱን የአቅም ግንባታ ላይ ለመዋል በሚችል መልኩ የልማት ሀገሮቻችን ጋር ተባብረን ፕሮጀክቶች ለክልል ኢንቨስትመንት ቢሮዎች የሚቀርቡበትና ልክ እኛ በምንሰጠው የአንድ መስኮት አገልግሎት አይነት ሰርቪስ ሁሉም ክልሎች መስጠት የሚችሉበትና ኮንቲኒየስ የሆነ ስትራክቸር ሊሆነ ዲያሎግ ደግሞ ከክልል መንግስታት ጋር ማድረግ አለብን የሚል አለ። ግን ኢትዮጵያውያን ኢትዮጵያ ውስጥ ይመጡ መምጣት ያለባቸው ሁሉ ነገር ያለቀለት እና በቃ እንደ አሜሪካ ወይም ሌሎች ሀገሮች እንደለመዱት አይነት ስርዓት ይጠብቀናል ብለው ሳይሆን ስርዓቱንም ለማሻሻል በዛውም ኢንቨስት ለማድረግ ለማገዝ ነው መምጣት ያለባቸው። ስለዚህ ከእነሱ የምንጠብቀው ውሃውና ካፒታል ብቻ ሳይሆን የእነሱንም ደግሞ የተሻለ ልምድና ተሞክሮ ይዘው መጥተው ይህን ነገር በዚህ መልኩ ብታስተካከሉት እያሉ አብረን ማስተካከል ነው እንጂ ያለብን። ያለቀች ሁሉ ነገር የተስተካከለች ሀገርማ ከሆነ ኢትዮጵያውያኖች ሳይሆኑ ሌሎችም ይመጣሉ። ስለዚህ ብዙም ያኔ ችግር አይሆንም። ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ አድርጋል እንግዲህ እንደ ተቋም የውጭም ሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ አላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው ስለዚህ በውጭ ባለ ሀብቶች ሊሆን ይችላሉ፣ ያገሩት ባለ ሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና መያ ይገባል ብለ የምናየው የኢንቨስትመንት ማበረታቻች ሳይቀር የስራ ዕድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚልና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንዳገር ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመሪቅ ስራ ማስጠበቅ የምችለውን አግባብ መስራት አለብን ብለን እየሰራን ነው። የኢንቨስትመንት ተዋጆት ሪፎርም የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል፣ ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው። የኢትዮጵያ የኢንቨስትመንት ኮሚሽነር አቶ አበባየሁን እንዲሁም ባልደረባይን ሀብታሙን አመሰግናለሁ።